አርእስተ ዜናውን እነሆ ምዕራብና ምስራቅ ጀርመን የተዋሃዱበት 25ኛ ዓመት ዛሬ ጀርመን ተከብሯል የምግብ እርዳታ የሚሹ ኢትዮጵያውያን ቁጥር በከፍተኛ መጠን ወደ 7 ነጥብ 5 ሚሊዮን መጨመሩን የእርዳታ ድርጅት ባለሥልጣናት ትናንት ገለጹ። ዩናይትድ ስቴትስ አፍጋኒስታን ኩንዱስ ከተማ ላይ በፈጸመችው የአየር ጥቃት ቢያንስ 16 ሰዎች ሲገደሉ ከ37 በላይ ደግሞ መቁሰላቸው ተጠቆመ ሩሲያ ሶሪያ ውስጥ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ የጀመረችውን የአየር ውጊያ አጠናክራ እንደምትቀጥል አስታወቀች። ዜናው በዝርዝር የምግብ እርዳታ የሚሹ ኢትዮጵያውያን ቁጥር በከፍተኛ መጠን ወደ ሰባት ነጥብ አምስት ሚሊዮን መጨመሩን የእርዳታ ድርጅት ባለስልጣናት ትናንት አስታወቁ። ለቁጥሩ መጨመር ምክንያት እንደሆነ የተጠቀሰው የዝናብ እጦትና ኤልኒኖ በመባል የሚጠራው የአየር ንብረት ነው። የተባበሩት መንግስታት ድርጅት ባለፈው ነሐሴ ወር ምግብ የሚሻው ሕዝብ አራት ነጥብ አምስት ሚሊዮን እንደሚሆን ቢጠቁምም ይህ ቁጥር በጥፍ ግድም አሁን ጨምሯል። ድርጅቱ አፋጣኝ እርምጃ ካልተወሰደ የምግብ ፈላጊው ቁጥር በሚመጣው ዓመት ወደ አስራ አምስት ሚሊዮን ከፍ ሊል እንደሚችል ገልጿል። በዝናብ እጦት ክፉኛ የተጎዱት አካባቢዎች ምስራቁ የአፋር ክልልና የደቡብ ሶማሌ ክልል እንደሆኑ ተመልክቷል። የናይጄሪያ መዲና አቡጃ መዳረሻ በሚገኙ ሁለት ሰፈሮች ኩጄና፣ ኒያንያ በተፈጸሙ የቦምብ ጥቃቶች ቢያንስ 15 ሰዎች ተገደሉ፣ ከ40 የሚበልጡ ደግሞ መቁሰላቸውን የአገሪቱ ነፍስ አድን ዛሬ አስታውቋል። ኩጄ ውስጥ ለቅዳሜ አጥቢያ የደረሰው የቦምብ ፍንዳታ የፖሊስ ጣቢያ አቅራቢያ ሲሆን ብዙም ሳይረቅ የአይሮፕላን ማረፊያ ይገኛል። ከዚህም ሌላ በርካታ የቦኮ ሀራም አማጽያን የሚገኙበት ወይን ቤት በአቅራቢያው ይገኛል። ሌላ ፍንዳታ የደረሰበት ኒያንያ ሰፈር ደግሞ ጥቃቱ የተፈጸመው የአውቶቢስ ፌርማታ አቅራቢያ ነው። ለተጣለው ጥቃት ኃላፊነት እየወሰደ የለም። ሙስሊሞች የሚያመዝኑበት የሀገሪቱ ሰሜናዊ ክፍል እንደ ኤሮፓያን አቆጣጠር ከ2009 ዓ ም አንስቶ በአማጺው ቡድን ቦኮ ሀራም ጥቃት እንዳየለበት ነው። ምዕራብና ምስራቅ ጀርመን የተዋሃዱበት 25ኛ ዓመት ዛሬ ተከብረዋለ። በፍራንክፈርት ከተማ በተዘጋጀው በዚሁ ክብረ በዓል ላይ የጀርመን ከፍተኛ ባለስልጣናት ተገኝተዋል። 1500 እንግዶች በተጋበዙበት ክብረ በዓል ላይ ንግግር ያደረጉት የጀርመኑ ፕሬዝደንት ዮሐይም ጋውክ ከፍተኛ ቁጥር ያላቸው ጀርመናውያን በተዋሃደችው ጀርመን ሁሉም ጀርመናውያን እኩል ቤተኝነት ይሰማቸዋል፣ ጀርመን በነጻነት አንድነት ላይ ደርሳለች ብሏል ጋውክ። ወቅታዊውን የስደተኞች ቀውስም በንግግራቸው ላይ በማንሳት ጉዳዩ የአውሮፓ የጋራ እርምጃ እንደሚሻ አስታውሰዋል። በፍራንክፈርት ኦፔራ ከተዘጋጀው የግብዣ ስነ ስርዓት በፊት መራይተ መንግስት አንጌላ ሜርክል፣ የቀድሞ ፕሬዚዳንት ክርስቲያን ቮልፍና ሌሎችም ባለስልጣናት ፍራንክፈርት የሚገኘው የዶም ቤተ ክርስቲያን በተዘጋጀው የጸሎት ስነ ስርዓት ላይ ተካፍለዋል። አድማጮች፣ በመከታተል ላይ የምትገኙት ከዶችቬላይ የሚተላለፈውን የዓለም ዜና ነው። ዩናይትድ ስቴትስ አፍጋኒስታን ኩንዱስ ከተማ ላይ በተፈጸመችው የአየር ጥቃት አንድ ድንበር የለሽ የሐኪሞች ቡድን የሕክምና ማዕከል ሳደበደብ እንዳልቀረች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጠቆመ። ድንበር የለሹ የሀኪሞች ቡድን በዚህ ጥቃት የህክምና ሰራተኞችን ጨምሮ ቢያንስ 16 ሰዎች ሲገደሉ ከ37 በላይ ደግሞ መቆሰላቸውን አስታውቋል። በሰው ላይ ከደረሰው ጉዳት በተጨማሪ የህክምና ማዕከሉ ላይ ከፍተኛ የቃጠሎ ጉዳት መድረሱን የአፍጋኒስታን የመገናኛ ብዙሀን ዛሬ ዘግቧል። የአየር ጥቃቱ በተፈጸመበት ወቅት ከ200 በላይ በሽተኛና የህክምና ሰራተኞች በህክምና ማዕከሉ ይገኙ ነበረ። አንድ የዩናይትድ ስቴትስ የጦር ቃል አቀባይ በአየር ድብደባው ወቅት ስህተት ሳይፈጽም እንዳልቀረ ገልጿል። ድርጊቱን ድንበር የለሹ የሐኪሞች ቡድን በጥብቅ ተችቷል። ሩሲያ ሶሪያ ውስጥ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ የጀመረችውን የአየር ውጊያ አጠናክራ እንደምትቀጠል አስታወቀች። ሩሲያ የውጊያ አውሮፕላኖቿ ባለፉት 24 ሰዓታት ውስጥ ባካሄዱት ውጊያ አዲስ የአማጺው ቡድን መገልገያዎችን በቦምብ ማውደሟን የመከላከያ ሚኒስቴሩ ገልጿል። በሌላ በኩል ሶሪያ ውስጥ የሚገኘው የሰብአዊ መብት ታዛቢ ቡድን ባለፉት አራት ቀናት ውስጥ ሀገሪቱ ሶሪያ ውስጥ በፈጸመችው ውጊያ ቢያንስ 39 ሲቪሎች ሲገደሉ ከእነዚህም መካከል ስምንት ህጻናትና ስምንት ሴቶች እንደሚገኙበት ገልጿል። ጓቴማላ ውስጥ ከፍተኛ ዝናብ ባስከተለው የመሬት መንሸራተት ቢያንስ 30 ሰዎች ሲሞቱ ከ600 በላይ ደግሞ የደረሱበት እንዳልታወቀ የአገሪቱ ባለሥልጣናት ዛሬ አስታወቁ። በደረሰው አደጋ 125 ቤቶች ተደርምሰው በአፈር ተውጧል። ከ500 በላይ የነፍስ አድን ሰራተኞች፣ ፖሊስ፣ ወታደሮችና የአካባቢው ነዋሪዎች በፍለጋ ላይ ተሰማርተዋል። ይህ ዶችቬለ ነው። አድማጮች አርዕስተ ዜናው በድጋሚ እንሆ። ምዕራብና ምስራቅ ጀርመን የተዋሃዱበት 25ኛ ዓመት ዛሬ ጀርመን ተከብረ አለ። የምግብ እርዳታ የሚሹ ኢትዮጵያውያን ቁጥር በከፍተኛ መጠን ወደ 7.5 ሚሊዮን መጨመሩን የእርዳታ ድርጅት ባለሥልጣናት ትናንት ገለጹ። ዩናይትድ ስቴትስ አፍጋኒስታን ኩንዱዝ ከተማ ላይ በፈጸመችው የአየር ጥቃት ቢያንስ 16 ሰዎች ሲገደሉ ከ37 በላይ ደግሞ መቁሰላቸው ተጠቆመ። ሩሲያ ሶሪያ ውስጥ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ የጀመረችውን የአየር ውጊያ አጠናክራ እንደምትቀጥል አስታወቀች። መልካም ምሽት።